የጀርመን ውጭ ጉዳይ ሚኒስትር ከአገራቸው ውህደት 25 ዓመታት በኋላ ኩባን የጎበኙ የመጀመሪያው ውጭ ጉዳይ ሚኒስትር ሆነው ዛሬ ሀቫና ደርሰዋል። የሶሻሊስት ርዕዮተ ዓለም የምትከተለው ኩባ ከቀድሞዋ ምስራቅ ጀርመን ጋር ወዳጅነት የነበራት ቢሆንም ከምዕራብ ጀርመን ግን አንድም የውጭ ጉዳይ ሚኒስትር ከጎርጎሮሳዊው የ1959 አብዮት በኋላ ጎብኝቷት አያውቅም። ኩባን ለመጨረሻ ጊዜ የጎበኙት የኢኮኖሚ ሚኒስትር የነበሩት ቨርነር ሙለር በጎርጎሮሳዊው 2001 ዓ.ም ነበር። ዛሬ ወደ ሀቫና ያቀኑትና ከ25 ዓመታት በኋላ ኩባን በመጎብኘት ቀዳሚ የሆኑት የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ምዕራብ ጀርመን ኩባን ችላ ማለቷ ስህተት እንደነበር ይናገራሉ። በቀዝቃዛው ጦርነት ወቅትም ቢሆን ጀርመን በኩባ ላይ ያላትን አቋም ነጥላ ልትቆም ትችል ነበር። ይህንን ሌሎች የምዕራብ ሀገራትም ያደርጉ ነበር። ቆየት ብዬ ሳስበው ከኩባ ጋር ያለውን ግንኙነት ለምስራቅ ጀርመን መተዋችን ስህተት ነበር። ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር በሀቫና በሚኖራቸው ቆይታ የኩባውን የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ፓሬላን ጨምሮ በርካታ የኩባ ሚኒስትሮችንና የኩባ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ካርዲናል ጄሚ ሉካስ ኦርቴጋን ያነጋግራሉ። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ጉብኝት የአሜሪካው ፕሬዚደንት ባራክ ኦባማ ከትንሿ የካሪቢያን የደሴት አገር ጋር ለአምስት አስርት ዓመታት አገራቸው የገባችበትን ፍጥጫ መቋጫ በጅተው አንዳቸው በሌላው ኤምባሲ ለመክፈት ሁለት ሳምንት ሲቀራቸው የሚደረግ ነው። ከጥቂት ጊዜያት ወዲህ ኩባ የግል ኩባንያዎችን በማበረታታትና የግብርና ማሻሻያ በማድረግ ለአመታት የዘለቀውን የእዚ ኢኮኖሚ ከፈት ማድረግ ችላለች ተብሏል። ውጭ ጉዳይ ሚኒስትሩ በኩባ ቆይታቸው አሁን በጡረታ ላይ ከሚገኙት የኩባ አብዮት መሪ ፊደል ካስትሮ ጋር የሚሆን ከታናሽ ወንድማቸውና የአሁኑ ፕሬዚዳንት ራውል ካስትሮ ጋር የመገናኘት እቅድ የላቸውም ተብሏል። የአሜሪካው ፕሬዚዳንት ባራክ ኦባማና ራውል ካስትሮ ባለፈው ሚያዚያ ወር ሲገናኙ ያደረጉት ንግግር አገሮቻቸው ከ56 ዓመታት በላይ ውጥረት በነገሰበት የሁለትዮሽ ግንኙነት ከነበራቸው የተሻለ ነበር ተብሏል። ባለፈው ዓመት ብቻ ጀርመን ወደ ኩባ 191 ሚሊዮን ዩሮ የሚያወጡ ምርቶቿን የላከች ሲሆን ማሽኖች፣ ኬሚካሎችና መድኃኒቶች ዋና ዋናዎቹ ነበሩ። ኩባ በበኩሏ 33 ሚሊዮን ዩሮ የሚያወጡ መጠጦችና የትንባሆ ምርቶች ለጀርመን ሸጣለች። ኩባን በከፍተኛ ደረጃ ከሚጎበኙ የውጭ አገር ዜጎች ጀርመናውያን በሶስተኛ ደረጃ ይገኛሉ። ይሁንና የሁለቱ አገሮች የንግድ ግንኙነት ያን ያህል የጠነከረ አይደለም። ኩባ ከጀርመን የውጭ ንግድ መዳረሻዎች በ101ኛ ደረጃ ላይ ስትገኝ፣ በገቢ ንግድ ደግሞ 125ኛ ደረጃን ይዛለች። ፍራንክ ቫልተር ሽታይንማየር ጀርመን ከኩባ ጋር የሚኖራት የተሻሻለ ግንኙነት ለመላው ደቡብ አሜሪካ መልካም መሆኑንና ሚዛናዊ ሊሆን እንደሚገባ ተናግረዋል። ከኩባ ጋር በሚኖረን ግንኙነት ጣታችንን መጠቆማችንን ትተን ከሌሎች የዓለማችን ሀገራት ጋር እንዳለን ሁሉ እኩል በሆነ መልኩ ልንቀጥል ይገባል። ውጭ ጉዳይ ሚኒስትሩ ወደ ኩባ ሲያቀኑ ጥቂት የንግዱ ማህበረሰብ ተወካዮችን አስከትለዋል። እሽታይን ማየር ከኩባ ጋር ያለውን ወዳጅነት ለማሻሻል ለጉብኝት መንገድ ቢገቡም በዴሞክራሲና የፕሬስ ነጻነት ላይ ግን ከኩባ ጋር ልዩነት እንዳላቸው አልሸሸጉም።